የዲሊው ዜና ጤና ይስጥልኝ አድማጮች፣ እንደምናመሻችው። በቅድሚያም አርስተ ዜናዎቹን አሰማለሁ። በአማራ ክልል በጦርነት ቀጠና ውስጥ ያሉ ነዋሪዎች ለረሃብና ለህመም መጋለጣቸው ተነገረ። በአማራ ክልል በውሃት ቁጥጥር ስር ባሉ አካባቢዎች ወደ አራት ሚሊዮን ህዝብ ለከፋ ረሃብ ተጋልጧል። ከ መቶ ሀምሳ ሺህ በላይ የሚሆን ህዝብ ደግሞ ከቤት ንብረቱ ተፈናቅሏል ተብሏል። የተባበሩት መንግስታት የጸጥታው ምክር ቤት ስለ ህዳሴው ግድብ ሱዳን፣ ግብፅና ኢትዮጵያ በአስቸኳይ ስምምነት ላይ እንዲደርሱ ካሳሰበ በኋላ ሱዳንና ግብፅ ዳግም ድርድር ለመጀመር ዝግጅትነታቸውን ገልጸዋል። ለድርድር ዝግጅትነቷን የገለጸችው ኢትዮጵያ በበኩሏ የጸጥታው ምክር ቤት ከተሰጠው ስልጣን ውጭ በውሃ መብትና ልማት ላይ መግለጫ ማውጣቱ ኢትዮጵያን እንዳሳዘናት የሀገሪቱ የውጭ ጉዳይ ሚኒስትር አስታውቋል። በኢትዮጵያ ለወራት በዘለቀው ጦርነት አጣብቂኝ ውስጥ የሚገኙት የኤርትራውያን ስደተኞች ግድያ፣ አስገድዶ መድፈር፣ ከፍተኛ በደልን ጨምሮ ግልጽ የጦር ወንጀሎች ተፈጽሙባቸዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች አስታወቀ። የሶማሊያ ፕሬዚዳንት መሐመድ አብዱላሂ መሐመድ የሀገሪቱን ጠቅላይ ሚኒስትር ስልጣን በከፊል አገዱ። ዜናው በዝርዝር የተባበሩት መንግስታት የጸጥታው ምክር ቤት ኢትዮጵያ አባይ ወንዝ ላይ እያስገነባች ባለችው በህዳሴው ግድብ እየተወዛግቡ የሚገኙት ሱዳን ግብፅና ኢትዮጵያ በአስቸኳይ ስምምነት ላይ እንዲደርሱ ካሳሰበ በኋላ ሱዳንና ግብፅ ድርድር ለመጀመር ዝግጁነታቸውን ገለጹ። ግንባታው ሲጠናቀቅ በአፍሪቃ ታላቁ የኃይል ኤሌክትሪክ ማመንጫ እንደሚሆን የሚታመነው የህዳሴ ግድብ ግንባታው ከተጀመረ ከአስር ዓመት ወዲህ በኢትዮጵያና የታችኞቹ ተፋሰስ ሀገራት መካከል ዲፕሎማሲያዊ ውዝግብ አስነስቷል የመንግስታቱ ድርጅት የፀጥታው ምክር ቤት ትናንት ረቡዕ ባወጣው መግለጫ ሦስቱ ሀገራት በአፍሪካ ህብረት ጥላ ስር በፍጥነት ድርድራቸውን እንዲቀጥሉና አስገዳጅ የሆነ ስምምነት ላይ እንዲደርሱ ሲል አበረታቷል። የግብጽ የውጭ ጉዳይ ሚኒስትር የፀጥታው ምክር ቤቱን መግለጫ ውይይቱን ለመጀመር አስፈላጊ ማነቃቂያ ብሎታል። የህዳሴው ግድቡ ውይይት እንደገና መጀመርን እንደምትፈልግ የምትገልጸው ሱዳን ደግሞ ቀደም ሲል በተደረጉና ውጤት ባልታየባቸው የድርድር ዝርዝሮች ላይ ለውጥ እንዲደረግባቸው ሲል የሱዳን የውጭ ጉዳይ ሚኒስትር መጠየቁን ዛሬ የፈረንሳይ ዜና አገልግሎት አዣንስ ፍራንስ ፕሬስ ዘግቧል። ኢትዮጵያ በበኩሏ ለድርድሩ ዝግጁነቷን ገልጻለች። በሌላ በኩል የፀጥታው ምክር ቤት ከተሰጠው ስልጣን ውጪ በውሃ መብትና ልማት ላይ መግለጫ ማውጣቱ ኢትዮጵያን እንዳሳዘናት የሀገሪቱ የውጭ ጉዳይ ሚኒስትር አስታውቋል። በሰሜኑ ጦርነት ምክንያት ለችግር ለተጋለጡት ሶስት ክልሎች የሚደረገው የሰብዓዊ ድጋፍ መቀጠሉን ጠቅላይ ሚኒስትር ጽህፈት ቤት ገለጸ። የጠቅላይ ሚኒስትር ፕሬስ ሰክረታሪያት ብለኔ ስዩም ዛሬ በሰጡት መግለጫ ወደ ትግራይ ክልል ገንዘብና የእርዳታ ሰራተኞችን በተባበሩት መንግስታት አውሮፕላን ከአዲስ አበባ መቀሌ ማጓጓዝ ቀጥሏል ብለዋል። በዚህም አስራአራት የአጋር ድርጅቶች 144 ሚሊዮን ብር እንዲያቀርቡ ፈቃድ ተሰጥቷቸዋል ብለዋል። እስከ መስከረም አራት ድረስ 590 ተሽከርካሪዎች የጫኑት የሰብአዊ ድጋፍ ወደ ክልሉ መድረሱንም ተናግረዋል። ነዳጅ፣ ምግብ ነክ ያልሆኑ ቁሳቁሶችና የግብርና ዘር ግብዓትም መጓጓዙን ብለኔ ተናግረዋል። ሆኖም እስካሁን እርዳታ ጭነው ወደ ትግራይ ከተጓዙት 466 ተሽከርካሪዎች 428ቱ አለመመለሳቸው መንግሥት እንዳሳሰበው ገልጸዋል። በአፋር ክልል በስድስት ወረዳዎች ለሚገኙ እርዳታ የሚያስፈልጋቸው ሰዎች አስር ሺህ ኩንታል የምግብ እርዳታ መላኩንም ብለኔ መግለጫቸው ተናግረዋል። በአማራ ክልልም በተለያዩ ዞኖች የሰብአዊ ድጋፍ እየቀረበ ነው ሲሉ ብለኔ ከተለያዩ ወረዳዎች ተፈናቅለው በደሴ ከተማ የተጠለሉት ዜጎች ቁጥር ከ200 ሺህ በላይ ማሻቀቡን፣ አጠቃላይ በክልሉ የተፈናቀሉት ከግማሽ ሚሊዮን በልጧል ሲሉ ዛሬ መናገራቸውን የአዲስ አበባ ወኪላችን ሰለሞንም ሙጪ የላ ክልልን ዘገባ ያመለክታል። በአማራ ክልል በጦርነት ቀጠና ውስጥ ያሉ ነዋሪዎች ለረሃብና ህመም መጋለጣቸው ተነገረ። የአማራ ክልል መንግስት ዓለም አቀፍ ረጂ ተቋማት ተግባራዊ የሰብአዊ እርዳታን እንዲያደርሱም ጠይቀዋል። እንደ ክልሉ መንግስት መቆጣጠር የማይችል መቆጣጠር የማይቻል እልቂት ይከሰታል ሲልም አስጠንቅቋል። በአማራ ክልል በህወሓት ቁጥጥር ስር ያለው አብዛኛው አካባቢ በምግብ ለስራ የሚደገፍ ሌላው ደግሞ ከሌሎች አካባቢዎች ተፈናቅሎ የሚኖርበት አካባቢ እንደሆነ የአማራ ክልል ባለስልጣናት እየገለጹ ነው። በህወሓት ቁጥጥር ስር ያሉ አንዳንድ አካባቢዎች የጦርነት ቀጠና በመሆናቸው ነዋሪው በምን ደረጃ ላይ እንደሆነ ለማወቅ እንኳ የማይታወቅበት ሁኔታ እንዳለም ተገልጿል። በጦርነት ቀጠና ውስጥ ካሉ አካባቢዎች መካከል በዋግህምራ ምራ ጋዝጊ ብላ ወረዳ የሚገኝ አንድ ነዋሪ ህዝቡ በረሃብና በመድኃኒት እጥረት እየተሰቃየ እንደሆነ ተናግረዋል። ያለው ሁኔታ በጣም ከባድ ነው። ህዝቡ የሚበላው ስለሌለ በጣም የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚያሻቸው ማስተባበሪያ ምክትል ኮሚሽነር ወይዘሮ እህት አገኘው አደመ ዛሬ በቢሯቸው ለዶችበለ እንደተናገሩት በጦርነት ውስጥ ያሉ ነዋሪዎች ቀደም ሲል በእርዳታ ይተዳደሩ የነበሩ ናቸው። አሁን ግን እርዳታ ከተቀበሉ ሁለት ወር አልፏቸዋል ብለዋል። መንግስት በሚደርስባቸው አካባቢዎች ለሚገኙ ተፈናቃዮች የየዕለት እርዳታ እየቀረበ እንደሆነ ያመለከቱት ምክትል ኮሚሽነሯ በጦርነት ቀጠና ውስጥ ላሉ የተቸገ ወገኖች ዓለም አቀፍ ድርጅቶች በፍጥነት ወደ አካባቢዎቹ የምግብና የመድኃኒት እርዳታ እንዲያደርሱ ተማጽነዋል። ሰብአዊ ድጋፉን የዓለም ማህበረሰብ ለአማራ ክልል ትኩረት ሰጥቶ በጦርነት ውስጥ ላለው ማህበረሰብ ሰብአዊ ድጋፉ በፍጥነት እንዲደርስልን ነው እየጠየቅን ያለ ነው። ይህም አይሆን ከሆነ ግን በቅርብ ጊዜ ውስጥ በርካታ ህይወት ያልፋል ማለት ነው። የአካል ጉዳት ያለባቸው አሉ። መውጣት ያልቻሉ አሉ። እርዳታው ጋር መድረስ ያልቻሉ አሉ። ወደዛ አካባቢ መንግስት መግባት አልቻለም። ረጂ ድርጅቶች ተንቀሳቅሰው በተለይም እንደ ደብሊው ኤፍ ፒ ቀይ መስቀል ያሉ ፍላግና ሎጎ ያላቸው እና በየትኛውም የጦርነት ወቅት ገብተው የነፍስ አድን ስራ መስራት የሚችሉ በመሆኑ ፈጥነው ገብተው ህዝባችንን ከሞት እንዲታደጉ ትኩረት እንዲሰጡ ለክልላችን በዚህ አጋጣሚ ደግሜ ደጋግሜ ማንሳት እፈልጋለሁ። የባህር ዳር ወኪላችን ዓለም ነው መኮንን ዛሬ እንደዘገበው ትናንት የአማራ ክልል ርዕሰ መስተዳደር አገኘው ተሻገር እንደገለጹት በአማራ ክልል በህወሓት ቁጥጥር ስር ባሉ አካባቢዎች አራት ሚሊዮን ህዝብ ለከፋ ረሃብ ተጋልጧል። ከ550 ሺህ በላይ የሚሆን ተፈናቃዮች ደግሞ በተለያዩ መጠለያ ጣቢያዎች ይገኛሉ። አድማጮች በመከታተል ላይ ያላችሁት ከዶቼ ቨለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። በኢትዮጵያ ከአስር ወራት በላይ የዘለቀው ጦርነት ውስጥ አጣብቂኝ ውስጥ የሚገኙት ኤርትራውያን ስደተኞች ግድያ፣ አስገድዶ መድፈርና ከፍተኛ በደልን ጨምሮ ግልጽ የጦር ወንጀሎች ተፈጽሞባቸዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች አስታወቀ። መቀመጫውን በሰሜን አሜሪካ ያደረገው የሰብአዊ መብት ተሟጋቹ ድርጅት አዲስ ባለው ዘገባ በሰሜናዊ ትግራይ በሚገኙ በሁለት የስደተኞች መጠለያ ካምፖች የነበሩ የኤርትራውያን ስደተኞች በግዳጅ ወደ አገራቸው እንዲመለሱ ተደርጓል። እንዲሁም ከኢትዮጵያ ጦር ጋር በተሰለፉት የኤርትራ ሰራዊት እንዲሁም በትግራይ ተዋጊዎች መጠነ ሰፊ በደል ደርሶባቸዋል። የፈረንሳዩ የዜና አገልግሎት አዣንስ ፍራንስ ፕሬስ የዓለም አቀፉን የሰብአዊ መብት ተሟጋች ድርጅት የሂዩማን ራይትስ ዎች የአፍሪቃ ቀንድ ዳይሬክተር ላቲቲያ ባደርን ጠቅሶ እንደዘገበው በትግራይ ሁለት መጠለያ ጣቢያ የነበሩት የኤርትራ ስደተኞች ዘግናኝ ግድያ፣ አስገድዶ መድፈርና ዘረፋ ተፈጽሞባቸዋል። ይህ ግልጽ የሆነ የጦር ወንጀል ነው ሲሉም ተናግረዋል። ለአመታት ትግራይ ለኤርትራ ስደተኞች መጠለያ ገነት ነበረች። አሁን ግን ለብዙዎች አስተማማኝ የሆነች ቦታ አይደለችም ሲሉ ላቲቲያ ባደርን አክለዋል። በትግራይ ጦርነት ከመቀስቀሱ በፊት ትግራይ በህፃጽ 1920 የኤርትራ ስደተኞችን ጨምሮ በሸመልባ የስደተኞች ጣቢያ በአጠቃላይ 92000 የኤርትራ ስደተኞች ይኖሩ እንደነበረ አዣንስ ፍራንስ ፕሬስ የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲን ጠቅሶ ዘግቧል። አፍሪቃ ውስጥ ከሚኖሩ ሕዝብ መካከል ሙሉውን የኮሮና መከላከያ ክትባት ያገኘው 36 በመቶ ነዋሪ ብቻ መሆኑ ተገለጸ። ይህ በእንዲህ እንዳለ አንዳንድ አፍሪቃ ሀገራት በአራተኛው ዙር የኮረና ተዋሲ ማዕበል ውስጥ እንደሚገኙም ተመልክቷል። በአራተኛው ዙር የኮሮና ተዋሲ ወጀብ ውስጥ ከሚገኙ የአፍሪቃ ሀገራት መካከል በሰሜን አፍሪቃ አልጀሪያ፣ ግብፅና ቱኒዚያ ክፉኛ መጎዳታቸው ተመልክቷል። ከእነዚህ ሀገራት በተጨማሪ በምዕራብ አፍሪቃ ቤኒን፣ በምስራቅ አፍሪቃ ኬንያ እና ሶማሊያ በአራተኛው የኮረና የኮረና ተዋሃሲ ወጀብ ውስጥ እንደሚገኙ ዛሬ የጀርመን ዜና አገልግሎት ዲፒኤ ዘግቧል። ሌሎች የአፍሪቃ ሀገራትን ቢሆኑ የኮረና ተዋሃሲ ከሚያስ ከሚያስደርሰው አደጋ አላመለጡም ያሉት የአፍሪቃ የበሽታ መቆጣጠሪያና መከላከያ ማዕከል ዳይሬክተር ዶክተር ጆን ንጌንጋንሶንግ ጋንሶንግ አፍሪቃ አሁንም በአስቸኳይ የኮረና መከላከያ ክትባት ያስፈልጋታል ሲሉ አጽንኦት አጽንኦት ሰጥተዋል። እንደ አፍሪቃ የበሽታ መቆጣጠሪያና መከላከያ ማዕከል መረጃ በአህጉሪቱ ወደ ስምንት ሚሊዮን የሚሆን ሕዝብ በኮረና ተህዋሲ ተይዟል። ከዚህ ሕዝብ መካከል ደግሞ ወደ ሁለት መቶ አራት ሺህ የሚሆን ህዝብ ከኮቪድ-19 በሽታ ጋር በተያያዘ ህይወቱን አጥቷል። በአፍሪካ ሀገራት እስካሁን 167 ሚሊዮን ክትባቶች ተሰራጭተዋል፣ 69 ሚሊዮን የኮረና ምርመራ ተካሂዷል። በአሁኑ ወቅት በአህጉሪቱ የኮረና ምርመራን ማግኘት ቀላል ሆኗልም ሲሉ የአፍሪቃ የበሽታ መቆጣጠሪያና መከላከያ ማዕከል ዳይሬክተር ተናግረዋል። የሶማሊያው ፕሬዚዳንት መሐመድ አብዱላሂ ፎርማጆ የሀገሪቱን ጠቅላይ ሚኒስትር ስልጣን በከፊል አገዱ። ፕሬዚዳንት መሐመድ አብዱላሂ ፎርማጆ ዛሬ እንዳስታወቁት የሶማሊያ ጠቅላይ ሚኒስትር የነበራቸው ባለስልጣንን የመቀጠርና የማባረር ስልጣን ታግዷል። የሮይተር የዜና አገልግሎት እንደዘገበው በሀገሪቱ የተፈጸመው የአንድ ግድያ ምርመራን ተከትሎ በሶማሊያ ፕሬዚዳንትና በሀገሪቱ ጠቅላይ ሚኒስትር መካከል ለወራቶች የዘለቀው ውዝግብ ተከፋፍላ ያለችውን ሶማሊያ ወደ ታጣቂዎች ጥቃትና ጎሳ ግጭት አባብሶታል። የሶማሊያ ፕሬዚዳንት መሐመድ አብዱላሂ ፋርማጆው ዛሬ በሰጡት መግለጫ ጠቅላይ ሚኒስትሩ ህገ መንግስቱን ጥሰዋል። በጠቅላይ ሚኒስትሩ ላይ የተደነገገው የከፊል የስልጣን እገዳ ሶማሊያ በያዝነው የጎርጎሮሳውያን 2021 ዓመት መጨረሻ ምርጫ እስክታካሄድ ይጸናል ብለዋል። ይህ ዶቸበለ ነው። ከዶቸበለ የምሽቱን የዓለም ዜና ለማብቃት ርዕሰ ዜናዎቹን በድጋሚ ያሰማለሁ። በአማራ ክልል በጦርነት ቀጠና ውስጥ ያሉ ነዋሪዎች ለረሃብና ለህመም መጋለጣቸው ተነገረ። በአማራ ክልል በውሃት ቁጥጥር ስር ባሉ አካባቢዎች ወደ አራት ሚሊዮን ህዝብ ለከፋ ረሃብ ተጋልጧል። ከ550 ሺህ በላይ የሚሆን ህዝብ ደግሞ ከቤት ንብረቱ ተፈናቅሏል። የተባበሩት መንግስታት የጸጥታው ምክር ቤት ስለ ህዳሴው ግድብ ሱዳን፣ ግብፅና ኢትዮጵያ በአስቸኳይ ስምምነት ላይ እንዲደርሱ ካሳሰበ በኋላ ወደ ሱዳንና ሱዳንና ግብፅ ዳግም ድርድር ለመጀመር ዝግጁትነታቸውን ገልጸዋል። ለድርድር ዝግጁነቷን የገለጸችው ኢትዮጵያ በበኩሏ የጸጥታው ምክር ቤት ከተሰጠው ስልጣን ውጪ በውሃ መብትና ልማት ላይ መግለጫ ማውጣቱ ኢትዮጵያ እንዳሳዘናት የሀገሪቱ የውጭ ጉዳይ ሚኒስትር አስታውቋል። በኢትዮጵያ ለወራት በዘለቀው ጦርነት አጣብቂኝ ውስጥ የሚገኙት ኤርትራውያን ስደተኞች ግድያ፣ አስገድዶ መድፈር፣ ከፍተኛ በደልን ጨምሮ ግልጽ የጦር ወንጀሎች ተፈጽሞባቸዋል አለም ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች አስታወቀ። ዜናው አበቃ። አዜብን ለዓለም ዜናው አመሰግናለሁ።